ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአይሮፕላን ጉዞ ለኢቦላ ስርጭት የሚያበረክተው አስተዋጽኦ ደካማ ነው አለ የዓለም የጤና ድርጅት። እንዲሁም በምዕራብ አፍሪካ ያለው የኢቦላ ወረርሽኝ የጤና ባለሙያዎች ከሚሰጡት እርዳታ የበለጠ ፍጥነት እየተስፋፋ ነው። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ከባድ ውጊያ ተካሄደ። እንደዚሁም ቦኮ ሀራም ናይጄሪያ ውስጥ መቶ ያህል ሰዎችን አገደ የሚሉ ዋና ዋና ዜናዎችን ይዘናል። ሌሎች በርከት ያሉ ዘገባዎችና ቅንብሮች የሚጠብቋችኋል። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ነሐሴ 9 2006 ዓ ም አስተናጋጆች አሉላ ከበደና እኔም ሰሎሞን አባተንን ከፕሮግራማችን አቀናባሪ ንጉሡ ታምሬና ከቴክኒክ መሐንዲሱ ጋር አብረናችሁ እስከ ምሽቱ አራት ሰዓት ድረስ እንቆያለን። አሁን የሰዓቱን የዓለም ዋና ዋና ዜና እናስቀድም። የአይሮፕላን ጉዞ ለኢቦላ ስርጭት የሚያበረክተው አስተዋጽኦ ደካማ ነው ሲል የዓለም የጤና ድርጅት ቀደም ሲል ያወጣውን መግለጫ ዛሬም በድጋሚ አጠናከረ። ኢቦላ እንደ ኢንፍሉዌንዛና ቲቢ አይነት በሽታ አይደለም፣ በአየር አይተላለፍም ሲሉ የድርጅቱ የዓለም አቀፍ አቅም ማስጠንቀቂያና ምላሽ ዳይሬክተር ዶክተር ኢዛቤል ኑታል መግለጻቸውን ሪፖርተራችን ማርጋሬት በሽር የጤና ድርጅቱ ዋና መስሪያ ቤት ከሚገኝበት ጄኔቫ ዘግባለች። ኢቦላ የሚተላለፈው በበሽታው ከተያያዘ ሰው ከሚወጡት የሰውነት ፈሳሾች ጋር በሚደረግ ቀጥተኛ ንክኪ መሆኑንም ዳይሬክተሯ ተናግረዋል። ሰው ብዙ ጊዜ በተፈጥሮ ከታመመ በዚሁ ምክንያት ከማንኛውም ጉዞ የመቅረቱ ዕድል በጣም ብዙ መሆኑን የጠቆሙት ዶክተር ኒውታል አንድ አይሮፕላን ውስጥ የታመመ ሰው ቢገኝ እንኳ ሌሎች መንገደኞች ወይም የበረራው ቡድን አባላት ለቫይረሱ የመጋለጣቸው ዕድል ደካማ ነው ብለዋል። በመሆኑም ኢቦላ ተስፋፍቶባቸዋል ከሚባሉ ሀገሮች የሚነሱ በረራዎችን ሌሎች ሀገሮች እንዳያግዱ ዶክተር ኒውታል ጠይቀዋል። የዓለም የጤና ድርጅት ሐምሌ መጨረሻ ላይ አውጥቶት በነበረው የኢቦላ መከላከያ ዓለም አቀፍ እርምጃዎች ዝርዝር ውስጥ ዓለም አቀፍ በረራዎችንና ንግድን አለመገደብ፣ ሀገሮች የኢቦላ አጋጣሚዎችን ለማግኘት ለመመርመርና በአግባቡ ለመያዝ የሚያስችሏቸውን አቅሞች እንዲገነቡ ማድረግ ዋናዎቹ ነበሩ። በዓለም ዙሪያም ሀገሮች ለዜጎቻቸው ኢቦላን በተመለከተ በቂ መረጃ እንዲሰጡ የዓለም የጤና ድርጅት መክሯል። በሌላ ኢቦላ ነክ ዜና ምዕራብ አፍሪካ ውስጥ ያለው ኢቦላ ወረርሽኝ የጤና ባለሙያዎች ከሚሰጡት እርዳታ በበለጠ ፍጥነት እየተስፋፋ መሆኑን አንድ ሕክምና ቡድን ኃላፊነት አላፊ አስታወቁ። የድንበር የለሽ ሐኪሞች ወይም ዶክተርስ ዊዛውት ቦርደርስ ዲሬክተር ጆአን ሉ እንዳስታወቁት ወረርሽኙ በቁጥጥር ስር ለማዋል ከዓለም ጤና ድርጅት ደብሊውኤችኦ ከፍ ያለ እርዳታ ያስፈልጋል ብለዋል። ዲሬክተሯ ይህን ዛሬ አርብ ጄኔቫ ውስጥ የተናገሩት በበሽታ ያለባቸውን አካባቢዎች ለአስር ቀናት ጎብኝተው ከተመለሱ በኋላ ነው። አካባቢው ልክ የጦር ቃጠና መስሏል ነው ያሉት ሉ። የጦርነት ወቅት ላይ ካለ አካባቢ ሆኖ ነው የተሰማኝ። በሁሉም ቦታ ትልቅ የፍርሃት ድባብ ሰፍኗል። ምን እየተካሄደ እንደሆነ ማንም የገባው ወይም የሚያውቅ የለም ነው ያሉት ዲሬክተሯ የወረርሽኙ ከፍተኛ በከፍተኛ ፍጥነት መዛመትና መስፋፋት በጤና ማዕከሎች አካባቢም ይህ ነው የማይባል ውጥረትና ስጋት መፍጠሩን ዲሬክተሯ ሉ ይናገራሉ። የጦርነት ጊዜ ከመምሰሉ ሌላ አሉ፣ በአንድ ስፍራዎች በአንዳንድ ስፍራዎች አጠቃላይ የመሠረተ ልማት እንቅስቃሴው መሽመድመድ ትልቁ አሳሳቢ ሁኔታ ነው ብለዋል። በዲሬክተሯ አሉ እምነት የወረርሽኙን መስፋፋት ለማቆም ቢያንስ የስድስት ወራት ጊዜ ያስፈልጋል። የዓለም ጤና ድርጅት እስከ ትናንት ሐሙስ ባለው መረጃ መሠረት በጊኒ፣ በላይቤሪያ፣ በናይጄሪያ፣ በሴራሊዮን 1069 ሰዎች በኢቦላ በሽታ ሳቢያ ሞተዋል። ኢቦላን መዛመት ለመግታት በተያዘው ጥረት የኮሪያ አየር መንገድ ወደ ኬንያ ናይሮቢም ሆነ ከናይሮቢ የሚደረገውን ጉዞ ማቋረጡ ይታወቃል። ቀደም ብሎም የእንግሊዙ ብሪቲሽ ኤርዌይስ እና የመካከለኛው አየር መንገድ ኤሚሬትስ በዚሁ በኢቦላ መዛመት የተነሳ ወደ ምዕራብ አፍሪቃ የነበራቸውን በረራ ማቆማቸው አይዘነጋም። ሶማሊያ ዋና ከተማ ሞቅዲሾ ውስጥ ዛሬ አርብ ከባድ ውጊያ ተካሄደ። ውጊያው የተካሄደው የመንግሥቱና የአፍሪካ ሕብረት ወታደሮች በቀድሞ የጦር አበጋዝ ታማኝ ሚሊሻዎች ላይ ጥቃት በማካሄዳቸው ነው። ደቡባዊ ምዕራብ ሞቃዲሾ አካባቢ ባለችው ዋዳጅር ውስጥ በተካሄደው በዚሁ ውጊያ ቢያንስ አስር ሰዎች መገደላቸውን የአይን ምስክሮች ተናግረዋል። እጅግ ኃይለኛና ከባድ ተኩሶች እንዲሁም ፍንዳታዎች መስማታቸውን በውጊያው የተደናገጡ የዋዳጅር ነዋሪዎች ለቪኦኤ ገልጸዋል። የቀድሞው የጦር አበጋዝ አህመድ ሐሰን አዶው ለ ቪኦኤ ሶማልኛ አገልግሎት በስልክ በሰጡት ቃል ውጊያው የተቀሰቀሰው የመንግሥቱ ወታደሮች ማለዳ ላይ መኖሪያ ቤታቸውን ስላጠቁ እንደሆነ ተናግረዋል። ከአፍሪካ ሕብረት ኃይሎች በተሰማው ቃል መሠረት ደግሞ በጦር አበጋዙ መኖሪያ ቤት አካባቢ የነበረውን የጦር መሳሪያ ክምችት ለመቆጣጠር በተደረገ ግጭት ነው ውጊያው የተቀሰቀሰው። እናም ሀያ ተዋጊዎች በቁጥጥር ስር እንደዋሉ ተገልጿል። ሰሜን ምስራቅ ናይጄሪያ ውስጥ ከሚገኝ አንድ ራቅ ያለ ስፍራ የቦኮ ሀራም አማጽያን ናቸው ተብሎ የሚጠረጠሩ ታጣቂዎች ወደ አንድ መቶ ያህል ሰዎችን ማገታቸው ተነገረ። በእማኞች የአይን ምስክርነት መሰረት ታጣቂዎቹ የዶርኖ ባጋ መንደርን ባለፈው እሁድ ወሮ ሲያበቁ ታጋቾቹን በመስክ ላይ በመኪና ከመጫናቸው በላይ አያሌ ሰዎችንም ገድለዋል ተብሏል። ምስክሮቹ ከየቤታቸው ሸሽተው ወደ ክልሉ ዋና የማድጉሪ ከገቡ በኋላ ነው ቃላቸውን ለጋዜጠኞች የሰጡት። ብዙዎች የታገቱት ሰዎች የቦኮ ሀራም ተዋጊ ወታደሮች እንደሆኑ እንዲሆኑ ይገደዱ ይሆናል የሚል ፍርሃትን ማሳድረዋል። ባለፈው አምስት ዓመታት ውስጥ በብዙ መቶዎች የሚቆጠሩ ሰዎችን እንደገደለ የሚታወቀው ቦኮ ሀራም ባለፈው ሚያዝያ ወር ከሁለት መቶ በላይ ሴት ተማሪዎችን ከቦርኖ ክፍለ ግዛት ማገቱም አይዘነጋም። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ኢራቅ ውስጥ ከአክራሪ ሙስሊሞች ጋር የሚዋጉትን ኩርዶች ለማስታጠቅ በቀረበው ጥያቄ ላይ ተመሳሳይና የተጠናከረ አቋም ለመያዝ ይረዳቸው ዘንድ ዛሬ አርባ አስቸኳይ ስብሰባ ተቀምጠዋል። የብራስልስ ስብሰባ አብዛኛውን የኢራቅ ሰሜናዊ ምዕራብ ከሚቆጣጠረው ከአክራሪው እስላማዊ ነውጠኛ ቡድን ጋር ለሚዋጉት ኢራቃውያን ከፍተኛ የውጭ ወታደራዊ እርዳታ ሊያስገኝ እንደሚችል ታውቋል። የአውሮፓ ሕብረት የኢራቅን ቀውስ በመፍታት ረገድ ለሁለት ተከፍሏል። አንዳንድ አገሮች እንግሊዝና ፈረንሳይን ጨምሮ ኩርዶችን ማስታጠቁ ተገቢ ነው ብላ የምታምነውን ዩናይትድ ስቴትስን ይከተላሉ። ሌሎቹ ጀርመንን ጨምሮ ሰብአዊ እርዳታ ከመላክ ውጪ በሰው ሀገር ምን ጥልቅ የሚል አቋም ይዘዋል ነው የሚባለው በመጨረሻም ሩሲያ በጦርነት ለተበታተከችው ምስራቅ ዩክራይን የሚሆን የሰብአዊ እርዳታ ነው ብላ የላከችው በተሽከርካሪዎች የተጫነ ሸቀጥ የዩክራይን ባለስልጣናት መመርመር መጀመራቸውን አስታወቁ። ሩሲያ በተገንጣዮቹ ይዞታ ስር ወዳለው ክልል ጦር መሳሪያ ለማስገባት የቀየሰችው ዘዴም ሊሆን ይችላል የሚል ስጋት ኪየቭ ውስጥ መኖሩ ተመልክቷል። የሰብአዊ እርዳታ እንደ ጫነ በሩሲያ ባለስልጣናት የሚነገርለትና ወደ 300 ተሽከርካሪዎች ያሉበት ኮንቮይ ትናንት ሐሙስ ነው ወደ ምስራቅ ዩክራይን የተንቀሳቀሰው። ዩክራይን ቀደም ሲል ኮንቮይ ወደ አገሯ እንዲገባ አልፈቀደችም ነበር። ምክንያቱንም ስታብራራ ሰብአዊ እርዳታ የጫነው ኮንቮይ ሊገባ የማይችለው አሰራሩ ከዓለም አቀፉ ቀይ መስቀል ማህበር ጋር የተቀናጀ ባለመሆኑ ነው ብላለች። ሩሲያ ግን መግለጫውን የማይረባ ነው ብላለች። የእርዳታ አቅርቦቴን ከዓለም አቀፉ ቀይ መስቀል ማህበር አሰራር ጋር አቀናጅቻለሁ ማለቷም ትናንት ተነግሯል። አድማጮች፣ የሰዓቱ የዓለም ዜና it would ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና እኔም ሰሎሞን አባተንን። በስርጭታችን የጊዜ ሰሌዳ መሰረት የሚቀጥለው የመጽሔት ክፍለ ጊዜ ነው። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የደቡብ ሱዳን ተቃዋሚዎች በመንግስትና በነሱ መካከል የሚካሄደው ቀጥተኛ ድርድር ለሰላሙ ሂደት እጅግ አስፈላጊ መሆኑን በድጋሚ አስታውሰዋል ይላል። አሁን የኢጋድን ምላሽ እየጠበቁ መሆኑን ያመለከተው ዘገባ እስካለፈው ረቡ ድረስ ጥናታዊ ጽሑፎችን ሲያዳምጡ የቆዩት ተፋላሚ ወገኖች ቀጣዩን ድርድር ሂደት እየተጠባበቁ እንደሚገኙ አመልክቷል። እስክንድር ፍሬው የዘገባውን ዝርዝር ይዟል። በዚህ የፈረንጆች ወር መግቢያ በአዲስ አበባ የተጀመረው የሰላም ድርድር እንደ ስሙም ሁሉን አሳታፊ እንዲሆን የታለመ ነው። የሲቪክ ማህበራት፣ የሃይማኖት ድርጅቶችና የመሳሰሉት ሁሉ በዚሁ ድርድር ላይ እንዲገኙ ተጋብዘዋል። የተለያዩ አካላት ለድርድሩ መጋበዛቸው ችግር እንደሌለው የገለጹት የደቡብ ሱዳን መንግስት ተቃዋሚዎች ሚናቸው ግን የአማካሪነት ብቻ መሆን እንዳለበት ያምናሉ። ተፋላሚዎቹ እኛና መንግስት በመሆናችን የቀጥታ ድርድር እናደርግ ሲሉም ጥያቄ አቅርበዋል። ከድርድሩ በፊት በግጭቶች አፈታትና በተያያዥ ርዕሶች ላይ ያተኮሩ የባለሙያ ገለጻዎች ለተሳታፊዎቹ እንዲቀርብ የወሰነው ኢጋድ ባለፉት ጥቂት ቀናት ይህንኑ አከናውኗል። በእነዚህ መድረኮች የተሳተፉት መንግስትና ተቃዋሚዎቹ ታዲያ ገለጻዎቹ ከትናንት በስቲያ ረቡዕ ከተጠናቀቁ በኋላ ወደ ቀጥታ ድርድር እንደሚገቡ ተስፋ አድርገው ነበር። ይህ ግን ትናንትም ሆነ ዛሬ አልተጀመረም። ይህንኑ ያረጋገጡት የተቃዋሚዎቹ ቃል አቀባይ ፖትካንግቾል የቀጥታ ድርድር ስለመጀመሩ እርግጠኛ እንዳልሆኑ ተናግረዋል። የቀጣዩን ድርድር አጀንዳዎች የያዘ ሰነድ በኢጋድ እንደተሰጣቸው ግን ጠቁመዋል። አጀንዳዎቹን የተመለከተ ሰነድ በኢጋድ ተሰጥቶናል። ተደራዳሪዎቹ ወገኖችም አጀንዳዎቹን በተመለከተ ያላቸውን አቋም ዛሬ እንዲያሳውቁ ተጠይቀዋል። በእኛ በኩል በሀገራችን ያለው ግጭት እንዴት መፈታት እንዳለበት ያለንን አቋም አካተን ልንመልስ የተዘጋጀን ነው። እኛ የምንለው ይሄንን እንድናሳካ ትርጉም ያለው ያለውና እውነተኛ ሰላምም እንድናመጣ ድርድሩ በሁለቱ ተፋላሚ ወገኖች መካከል መሆን አለበት ነው ያሉት። እናም በዚህ ጉዳይ አቋማቸው አለመቀየሩን ተቃዋሚዎቹ አስታውቀዋል። የአሁኑ ዙር የሰላም ድርድር እንደ አውሮፓያን አቆጣጠር እስከ ነሐሴ 28 እንደሚቀጥል ኢጋድ እንዳስታወቃቸውም ቃል አቀባዩ ገልጸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ ርዕስ ወደ ኢትዮጵያ ይወስደናል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በከፋ ዞን ውስጥ በተፈጠረ ግጭት ፖሊስ በከፈተው ጥይት ሰዎች መገደላቸውንና መቁሰላቸውን ነዋሪዎች እየተናገሩ ነው። ፖሊስ የተገደለው አንድ ሰው እንደሆነና እርስ በርስ በተደረገ ግብግብ እንጂ በፖሊስ ጥይት የተገደለ ሰው የለም ይላል። ዘጋቢያችን መለስካቸው አምሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በከፋ ዞን ጨና ወረዳ ባል አሻሻ በተባለ ቀበሌ የማንነት ጥያቄ ያነሱ የቤንች ማጂ ብሔረሰብ አባላት ነን የሚሉ ነዋሪዎች ለቪኦኤ በስልክ እንደገለጹት ጥያቄው ከተነሳ በዛ ያሉ ዓመታት ተቆጥረዋል። በዚህ ቀበሌ የሚኖሩ የቤንች ማጂ ብሔረሰብ አባላት ነን የሚሉ ሰዎች ወደ ከፋ ዞን በመካለላቸው በቤንችኛ ቋንቋ መማርና መዳኘት እንዳልቻሉ፣ በዚህ ምክንያት ብዙ በደል እንደደረሰባቸው ይናገራሉ። ለቪኦኤ ጉዳዩን ያስረዱትና የብሔረሰቡ አባሎች ነን የሚሉ እንደሚዘረዝሩት ከሆነ ይህን ጥያቄ ከወረዳ ጀምሮ እስከ ፌዴራል መንግስት አካላት አቅርበዋል። ጥያቄያቸውም በሀገሪቱ ሕገ መንግስት መሠረት መፍትሄ እንዲሰጠው ለከፋ ዞን እና ለጨና ወረዳ ትዕዛዝነት ሰጠም ይናገራሉ። ስማቸው ይፋ እንዳይደረግ የጠየቁት አንዱ የብሔረሰብ አባል ስለ ጉዳዩ መፍትሄ ማጣት እንዲህ ብለዋል። እኛ ባለንበት ቀበሌ የማንነትን ጥያቄ ማንነት ታችንን አስመልክተን ለሚመለከተው ክፍል ሁሉ ክልል ብሔረሰቦች ምክር ቤት ድረስ ይጠይቀናል ጊዜያገን በጠየቅነው ይህንን በጠየቅነው መሰረት ከዚህ በፊት ከዘጠና ሶስት አመተ ምህረት ጀምሮ ባለው ጊዜ የከፋ ዞን አመራር እና የጨና ወረዳ አመራሮች ይህንን የማንነት ጥያቄ ለምን ጠየቃችሁ? በምን ብዙዎችን አስረዋል። ብዙዎችን ተጠቅቷል እስከ ሞት የተቀጡትም አሉ። እኒሁ ነዋሪ እንደሚሉት ከሆነ በባላ ሻሻ ነዋሪ የሆኑ የብሔረሰቡ አባላት በራሳቸው ቋንቋ እንዲማሩና እንዲዳኙ ጠንክረው የሚጠይቁ ግለሰቦች በከፋ ዞን አመራር አባላት ጥቃት እንደተፈሰመባቸው ይናገራሉ። ለዚህም እንደ ማስረጃ የሚጠቅሱት ሁነት አለ። በዚህ በሐምሌ ሁለት ሁለት ሺህ ስድስት አመት ምረት ከፋ ዞን ዝቅተኛ አመራር እጅ በስለት አቶ መንገሻ ድንቅ የተባሉት የቤንች ብሔረሰብ ማንነትን ከምጠይቁት አንዱ ናቸው። ሕይወታቸው ይህንን ጉዳይ ከዚህ ጉዳይ የተነሳ በበታች አመራር ተወቅቶ ሙቷሉ። ነሐሴ ስድስት ቀን ሁለት ሺ ስድስት ዓመተ ምህረት በፖሊስ ተፈጽመዋል ያሉት ግን ከፍ ያለ ጉዳት በሕዝብና በንብረት ላይ እንዳደረሰ ይናገራሉ። መራር አካላት ሰርተው ህዝቡ በመንግስት መስሪያ ቤት በጣላ ሻሻ ቀበሌ መስሪያ ቤት ባንደራ ሰርኮች ብሎ እያለ የመጡት የፖሊስ ኃይል ህዝቡ ላይ በባንዲራ ስር በተቀመጡት ህዝብ ላይ ቶክስ በመክፈት የብዙሀኑ ህይወት አልፏል። ብዙውም ቆስሏል። ቦምብ ሁሉ በህዝቡ ላይ የተበተነበት ሁኔታ ነው ያለ። እኮ ምንም ያደረገው እና የተናገረው ነገር የለም። ባንዲራ ስር ቁጭ ብሎ የእኛን ጉዳያ ልፈታ ይመጣ አካልኩን ከሆነ መጥቶ ይፈታል ብሎ ጠብቆ ባለበት ነው ህዝቡን ቶክስ ከፍቶ የጨረሱት። የከፋ ዞን ፖሊስ መምሪያ ተወካይ ዋና ኢንስፔክተር ተመስገን ገብሬ ግን ይህን ያስተባብላሉ። አስቀድሞ ነገር የተነሳው ጥያቄም ህጋዊነት የለውም ብለው ከክልል የመጡት ባለሥልጣናት ለህዝቡ መናገራቸውን ያስታውሳሉ። የመገንጠል ጥያቄም እንደሆነ ይናገራሉ። ጥያቄ ሲያቀርቡ የመገንጠል ጥያቄ መጠየቅ ይገወት ነው፣ ወንጀል ነው። ባላችሁበት አካባቢ መኖር ነው እንጂ የመገንጠል ጥያቄ ማቅረብ አስፈልግም ብሎ ክልሎች ሲናገሩ ክልሎችን አፍኖ እንትን ለማለት ክሎ ያው በዛ በአጃቢ ወጥቶ ወደ ዞን አካባቢ ነበር የመጡት። ከኋላ የአየ ዘፍታ መዋቅር ወጥቶ ለማረጋጋት ቀደም ሲል ያንን የስረብሾ የነበሩት አካባቢ ላይ ቆጠብቷሉ ነዋሪ ነው። አሁን በአካባቢ የነበረው ዋና ኢንስፔክተሩ እንደሚሉት ከሆነ ነሐሴ ስድስት ቀን ሁለት ሺህ ስድስት ዓመተ ምህረት ከፖሊስ በተተኮሰ ጥይት የተገደለም ሆነ የቆሰለ ሰው የለም። የተሰበሰበው ሕዝብ በፈጠረው ትርምስ አደጋ እንደደረሰ ነው የሚያስረዱት። ስለሌለን ብድ የድንጋይ መወራወር አለ፣ አደገኛ እንትን አለ፣ ጩኸት አለ። በገጀራ በጦር በመወራወር ያንን በፖሊሱ ላይ አደጋ አስከትለዋል። እርስ በርስም በፖሊሶች ላይ የወረወሩ ጦር አንዱን ወቅቶ በጦር ወቅቶ ገለዋል። ስለዚህ ያው ሐኪም ተመርምሮ የተቀበረ ነው አለው። ነዋሪዎች ግን የተገደሉትንና የቆሰሉትን በስም ይዘረዝራሉ። አቶ መሮጋቡ የቆሰሉት ደግሞ አቶ ትረፌ ወርሸሽ፣ አቶ አለማየሁ አስፋው፣ አቶ ተስፋዬ ገልታ። እነዚህ እንግዲህ በግልጽ የታወቁ ሲሆኑ ሌሎች ደግሞ በየጫካው በየቦቆሎ ውስጥና በየቦታው ለህይወታቸው ከተመጡ በኋላ ተንከባሎ የጠፉታሉ ይኑሩ ይጥፉ አልታወቁም። በአሁኑ ጊዜ ወደ አጎራባች ወረዳዎችና ቀበሌዎች በየጫካው የተሰደዱ ሰዎች እንዳሉም ሌላው ነዋሪ ያስረዳሉ።

ዋና ኢንስፔክተር ተመስገን ገብሬ በአሁኑ ጊዜ የዞንና የወረዳ ባለስልጣናት ሕዝቡን እያወያዩ እንደሆነ የደረሳቸውን ሪፖርት ጠቅሰው የተናገሩ ሲሆን የአካባቢው ነዋሪዎች ግን በባላሻሻ ፖሊስ በነዋሪዎች ንብረት ላይ ከፍተኛ ጉዳት እያደረሰ ነው ሲሉ ይከሳሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ተከታዩ ዘገባም አዲስ አበባ ላይ ያቆየናል። ሎሚ የሚባለው መጽሔት አሳታሚ የዳዲሞስ ኢንተርቴንመንትና የፕሬስ ሥራዎች ኃላፊነቱ የተወሰነ የግል ማኅበር ሥራ አስኪያጅ የ50 ሺህ ብር ዋስ እንዲጠራ ፍርድ ቤት አዟል። ጠበቃ ይዞ እንዲቀርብም ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አማሃ ዝርዝር አለው። አቃቢ ሕግ በመገፋፋትና ግዙፍ ባልሆነ የማሰናዳት ወንጀል እንዲሁም በሐሰት ወሬዎች ህዝብን የማነሳሳት ወንጀል ክስ የመሠረተበት አንደኛ ተከሳሽ የዳዲሞስ ኢንተርቴይንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማኅበር ሥራ አስኪያጅ አቶ ግዛው ታየ በፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት ዛሬ ከቀትር በፊት ቀርቦ ነበረ። ፍርድ ቤቱ ዛሬ ክሱን ለመስማት እንደቀረበ ሲያስገነዝበውም ክሱ የደረሰው ነሐሴ 6 ቀን 2006 ዓ.ም ስለሆነ በዚህ አጭር ጊዜ ጠበቃ አግኝቶ ሊያማክር እንዳልቻለ በመግለጽ ተለዋጭ ቀጠሮ እንዲሰጠው ጠይቋል። አቃቢ ህግ ግን ጊዜው በቂ እንደሆነ ለፍርድ ቤቱ ቢያስረዳም ፍርድ ቤቱ ውድቅ አድርጎ ተከሳሽ የህግ ጠበቃ ይዞ መቅረብ እንዳለበት ወስኖለታል። አቃቤ ህግ በቂ ዋስትና እንዲያስይዝ በጠይቀው መሠረት ግን የ50 ሺህ ብር ዋስትና ሲይዞ ለነሐሴ 14 ቀን 2006 ዓ.ም እንዲቀርብ ትእዛዝ ሰጥቷል። አቃቤ ህግ ተከሳሹ ከሀገር እንዳይወጣ ትእዛዝ ለሚመለከታቸው የመንግሥት መሥሪያ ቤቶች ፍርድ ቤት እንዲጽፍለት ጠይቋል። ፍርድ ቤቱ ግን በዚህ ጥያቄ ላይ የሰጠው ግልጽ የሆነ አስተያየት የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ የመጽሔት ርዕስ እናልፋለን። ምዕራብ አፍሪቃ ውስጥ የተከሰተው የኢቦላ ወረርሽኝ ቢያንስ የአንድ ሺህ ሰው ህይወት አጥፍቷል። ቁጥሩ የዚህ እጥፍ የሚሆን ሰው ደግሞ ታሞ ተኝቷል ይላል በመንደርደሪያው። በበሽታው ክፉኛ ተጎድተዋል የሚባሉት ላይቤሪያና ሴራሊዮን ባለፈው ሳምንት ውስጥ ብቻ አንድ መቶ ሰማኒያ ሁለት ሰው እንደ አዲስ የተያያዘባቸው መሆኑን አስታውቀዋል። በሌላ በኩል ደግሞ ይህ ችግር ችላ እየተባለ ነው ያለ አግባብ ተንቆ ታይተዋል ሲል በብርቱ እያስጠነቀቀ ነው። ጉዳቱ ያየለባቸው ሀገሮች የህብረተሰብ ጤና ባለስልጣናት ደግሞ የቫይረሱን መዛመት ለማቆም የተጋለጡትንም ለብቻ ነጥለው ለማከም እየጣሩ ቢሆንም የገንዘብ የሰው ኃይልና የአቅርቦቶች እጥረት ያለባቸው መሆኑን እየተናገሩ ነው። የአሜሪካ ድምፁ የምዕራብ አፍሪካ ሪፖርተር ከዳካር የላከችውን ሰለሞን ዘገባ ሰለሞን አባተ ያቀርበዋል። ኤምኤስኤፍ በምህጻር ድንበር የለሽ ሐኪሞች ወይም ሜዲሳን ሳን ፍሮንቲር የሚባለው ግብረ ሰናይ ድርጅት ላይቤሪያ ዋና ከተማ ሞንድሮቪያ ውስጥ እስካሁን ሰርቶት የማያውቀውን የሚያህል ግዙፍ ሆስፒታል ለኢቦላ ሕክምና እየገነባ ነው። ሆስፒታሉ 120 አልጋዎች ይኖሩታል። ቡድኑ በተጨማሪም ሎፍ አውራጃ ውስጥ በሰሜን ጠረፊቱ ፊያ ከተማ ውስጥም አንድ የሕክምና ማዕከል ከፍቶ አገልግሎት እየሰጠ ይገኛል። በቂ አይደለም ይላሉ የኤምኤስኤፍ የአጣዳፊ ሁኔታ ዳይሬክተር ሊንዲስ ሁሩም። እነዚህ ሁለቱም ስፍራዎች ሕመምተኞቹን ሁሉ ነጥሎ ለመንከባከብ በቂ አይደሉም። አሁን ባለንበት ሁኔታ ወረርሽኙ ከቁጥጥር ውጭ በመሆኑ ለመቋቋም የሚያስችሉ ሌሎች ስልቶችን መቀየስ አለብን። የላይቤሪያ የጤና ባለሥልጣናት በሁለቱ ሎፋና ሞንትሴራዶ አውራጃዎቻቸው ውስጥ እጅግ የበዛውን ስርጭት ለመቆጣጠር ያስችላሉ ያሏቸውን ዘዴዎችና ስልቶች ተግባራዊ እያደረጉ መሆናቸውን እየተናገሩ ነው። የሀገሪቱ ረዳት የጤና ጥበቃ ሚኒስትር ቶልበርት ኒየንስዋህ ለቪኦኤ በሰጡት ቃል ቀደም ሲል የታመሙት ሰዎች ወደ ጤና ባለሙያ ይሄዱ እንደነበረ ገልጸው አሁን ግን ወደ ሕሙማኑ የሚሄዱት የጤና ባለሙያዎቹ መሆናቸውን አመልክተዋል። የታመመው ሰው ወደ ሌሎች የቤተሰብ አባላት አለማስተላለፉንና እቤት ውስጥ እያለ የሚገባውን እንክብካቤ ማግኘቱን ማረጋገጥ ያስፈልጋል። በማኅበረሰቡ ውስጥ ብዙ ህሙማን የሚኖሩ ከሆነም በማኅበረሰቡ ውስጥ ወዳሉ ትምህርት ቤትን ወደ መሳሰሉ ተቋማት እንወስዳቸውና እንደ ፍራሽ፣ ምግብ፣ የጽዳትና የንጽሕና መጠበቂያ እንዲሁም የጤና ቁሳቁስ እናቀርብላቸዋለን። ሰዎቹ ወደ ጤና ተቋማት እስከሚወሰዱ ማድረግ የሚቻለውን በዚህ ሁኔታ እናደርግላቸዋለን። ይህንን ወረርሽኝ የማስቆሚያው መንገድ መከላከል መሆኑን ሚኒስትሩ ተናግረዋል። ኢቦላ በአንድ አካባቢ ገድበው ሊያስቀሩት የሚቻል ወረርሽኝ መሆኑን የሕብረተሰብ ጤና ባለሙያዎች ይናገራሉ። ይሁን እንጂ እንደ ዱር ሰደድ እሳት ሁሉ ባለበት እንዲጠፋም ትግል መደረግ እንዳለበት ይመክራሉ። የተጠረጠሩ ወይም የተረጋገጡ አጋጣሚዎች ከህብረተሰቡ መነጠል ይገባቸዋል። ቫይረሱ ለመቀፍቀፍና ጉዳት ወደ ማድረስ በሽታ ወደ ማምጣት ደረጃ ለመድረስ የሚጠይቀው ሃያ አንድ ቀናት በመሆኑ የሚጠረጠሩ ወይም ተጋልጠዋል የሚባሉ ሰዎች ለሶስት ሳምንታት ክትትል ሊደረግባቸው ይገባል። ከእነዚያ ሰዎች መካከል ምልክት የሚያሳይ ቢኖር እነርሱም ተነጥለው እንክብካቤ ሊደረግላቸው ይገባል። እንዲህ አይነቱን ጉዳይ ብዙ ጊዜ መናገሩ ይቀላል እንጂ ስራ ላይ እንዲህ የዋዛ አይደለም። ለምሳሌ ናይጄሪያ አንድ ለቫይረሱ የተጋለጠ ከላይቤሪያ በአውሮፕላን የተነሳ መንገደኛ ሌጎስ የገባ ጊዜ ከሰውየው ጋር ተነካክተዋል ያለቻቸውን ሁለት መቶ ሰዎች ቋሚ ክትትል ላይ ያስቀምጣለች። ናይጄሪያ በነገራችን ላይ ያ የኢቦላ ህመምተኛ ባለፈው ሐምሌ መጨረሻ አካባቢ ሞቷል። ላይቤሪያና ሴራሊዮን ሲራሊዮን፣ እንዲህ አይነቱ የመነጠል እርምጃ የብዙ የህብረተሰብ ክፍሎችን እንቅስቃሴ እንዲገታ አድርጓል። በዚህ ሁኔታ እየተፈጠሩ ያሉት ለቫይረስ የመጋለጥ አጋጣሚዎችና ክትትል ያስፈልገዋል የሚባለው ሰው ቁጥር ግን እንዲህ በቀላሉ የሚገመት አለመሆኑን የጤና ባለሥልጣናቱ ይናገራሉ። የበለጠ የቁሳቁስና የሰው ኃይል ድጋፍ እንደሚያስፈልጋቸው የሲራ ሊዮን የጤና ጥበቃ ሚኒስትር ሚያታ ካርክቦ ተናግረዋል። አምቡላንሶች ያስፈልጉናል። ለክትትል ለቅኝትና ንክኪዎችን ለማጥናት የሚያስችሉ ተሽከርካሪዎችን እንፈልጋለን። ኢቦላን ለመዋጋት የሚያስፈልጉት ድጋፎች ሁሉ ፈጥነው ሊደርሱልን ይገባል። አሁን ከዓለም አቀፉ ማህበረሰብ የምናየው እንቅስቃሴ ግን ያንን ያክል የፈጠነ አይደለም። ይህ የአሁኑ የኢቦላ ወረርሽኝ ከመርገቡ በፊት ምናልባት ወራት ሊቆጠሩ እንደሚችሉ የሚናገሩት የጤና ባለሙያዎች እንዲህ አይነት የኢቦላ ወረርሽኝ እስካሁን ጨርሶ ታይቶ እንደማይታወቅ ይናገራሉ። ላይቤሪያ የተለየች ችግር ሆና እንደምትቆይ ደግሞ የድንበር የለሾቹ ሐኪሞች ዓለም አቀፍ ቢሮ ኃላፊ አስታውቀዋል። የቫይረሱን ስርጭትና እያደረሰ ያለውን ጉዳት ላይቤሪያ ውስጥ መቆጣጠር መላ አካባቢውን ለማረጋጋት ቁልፍ እርምጃ ነው የሚሆነው ብለዋል። የተከበራችሁ አድማጮች የምትከታተሉት በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነፃው የስልክ መስመር 2022059942 ተዘዋዋሪ ነው። 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ትቂቱን እናሰማቸዋለን። የቢኤ ሰራተኞች እንደምን በለና ልበለና። መጀመሪያ የሁል ጊዜ አዳማጫችሁ ነኝ። ስለ ኢቦላ ያደረጋቸው ፕሮግራም በጣም በጣም በጣም ቆንጆ ነው። በጣም እኔም ምዚያስ ብሎኛል። ጥያቄም ተመልሶልኛል። ቱሰን ትሄዳችሁ ስለ እሱ ላመስግናችሁና ሌላ የምናገረው ብዙ ኢትዮጵያውያን የምንናገረው ነግደት አለ። ነግደት ማለት መጥፎ ነገር እየተናገር ነው። ሀገራችን ሰባተኛ ሀገርና በኢኮኖሚ የምታድገው መጥፎ ሀገር ብትሆን ኤት ሀንድ ሚሊዮን ዳር አይሰጣት ነበር። በሁለቱም ጆሮችን የምናዳምጠው መጥፎ ብቻ እንጂ ጥሩ ነገር እያዳመጥን አይደለም። እባካችሁ እህትና ወንድሞቻችን ጥሩ ነገር የምናዳምጡ መጥፎ ነገር ብቻ አይደለም። ጠቃሚነት ያለው ኢትዮጵያ ኤት ሀንድ ሚሊዮን ዳር ያገኘችበት በጥሩነቷን እንጂ መጥፎ ብትሆን ማንም አሜሪካን ቢሆን አይሰጣት ነበር። አሜሪካ ለጥቅሙ ነውም እንላለን። አሁ እሱም አለ ግን ያንን ተወት አድርገን ደግሞ ጥሩ ነገርም እንመልከት። ሁልጊዜ የምንመለከተው እነግተ ነግተ ስለ ኢትዮጵያ መጥፎነት ብቻ አይደለም። ድሮ ኢትዮጵያ የምታወቀው በልመናና በጦርነት ብቻ ነበር። እንተው እባካችሁ። መንግስት መቋወት መብታችን ነው። ወደ ሀገራችን የምንገባውን ብር ደግሞ መደገፍ መብታችን ነው። ሁላችን ግብር ከፋይ ስለሆን፣ አመሰግናለሁ። ሰላም ሆነው ቪኦኤ የአማርኛ ፕሮግራም ዝግጅት ክፍል አዘጋጆችን በአጠቃላይ እያመሰገነው በተለይ አቶ ሰለሞን ለምታቀርበው ጥርምጥም ያለ ጥያቄ የላቅ አክብሮትና ምስጋና አለኝ። እንዲያው ምን ይሻላል ትላለ? አለም ደስ ያለውን በሚያወራበትና ደስ ያለውን በሚናገርበት ዘመን የእኛዎቹ እኛን ብቻ ስሙን፣ እናንተ እንናገር ብትሉ አሸባሪ ብለን እናስራቸዋለን ብለው በአደባባይ ሲናገሩ ምን ይባላል? ጎበስ፣ ኧረ እንዲያው መላ ፈልጉ። ተመስገን ነኝ ከድሴ የተከበራችሁ አድማጮች ስለ አስተያየቶቻችሁ እናመሰግናለን። ስልክ ቁጥራችንን በድጋሚ ለማስታወስ በተዘዋዋሪ የምትደውሉበት 2022059942 ነው። የውስጥ መስመር 14 ነው። እንግዲህ አስተያየቶቻችሁን ላኩልን፣ በማንኛውም ጊዜ እናቀርባለን። እየመለስ ነው ለእናንተው። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ25 ከ28 ደቂቃ እየሆነ ነው። እስቲ ለመሸጋገሪያ ወደ ሁለተኛው አጋማሽ ሙዚቃን ጋብዛችሁ የካሳሁን ታየን ሶራ ነበር ቀደም ሲል የጋበዝናችሁ። እናመሰግናለን ካሳሁንን። አሁን ዋና ዋና ዜና እናስደምጣችሁ። የአይሮፕላን ጉዞ ለኢቦላ ስርጭት የሚያበረክተው አስተዋጽኦ ደካማ ነው ሲል የዓለም የጤና ድርጅት ቀደም ሲል ያወጣውን መግለጫ ዛሬ በድጋሚ አጠናክሯል። ኢቦላ እንደ ኢንፍሉዌንዛና ቲቢ አይነት በሽታ አይደለም፣ በአየር አይተላለፍም ሲሉ የድርጅቱ የዓለም አቀፍ አቅም ማጠናከሪያና ምላሽ ዳይሬክተር ዶክተር ኢዛቤል ኒውታል ከጀኔቫ ገልጸዋል። ኢቦላ የሚተላለፈው በበሽታው ከተያዘ ሰው ከሚወጡት የሰውነት ፈሳሾች ጋር በሚደረግ ቀጥተኛ ንክኪ መሆኑንም ዳይሬክተሩ አክለው ተናግረዋል። ምዕራብ አፍሪካ ውስጥ ያለው የኢቦላ ወረርሽኝ የጤና ባለሙያዎች ከሚሰጡት እርዳታ የበለጠ ፍጥነት እየተስፋፋ መሆኑን አንድ የህክምና ቡድን ኃላፊ አስታውቀዋል። የድንበር የለሽ ሐኪሞች ወይም ዶክተርስ ዊዝአውት ቦርደርስ ዳይሬክተር ጆን ሉይ እንዳስታወቁት ወረርሽኙን በቁጥጥር ስር ለማዋል ከዓለም የጤና ድርጅት ደብልዩ ኤፍ ኦ ደብልዩ ኤች ኦ ከፍተኛ እርዳታ ያስፈልጋል ዳይሬክተሯ ይህን ዛሬ አርብ ጄኔቫ ውስጥ የተናገሩት በበሽታው ያለባቸውን አካባቢዎች ለአስር ቀናት ጎብኝተው ከተመለሱ በኋላ ነው ሶማሊያ ዋና ከተማ ሞቀዲሾ ውስጥ ዛሬ አርብ ከባድ ውጊያ ተካሂዶ ውጊያው የተካሄደው ተካሂዷል። ውጊያው የተካሄደው የመንግስቱና የአፍሪካ ህብረት ወታደሮች በቀድሞ የጦር አበጋዝ ታማኝ ሚሊሻዎች በአህመድ ሐሰን አዶው ላይ ማለት ነው ጥቃት ካካሄዱ በኋላ ነው ተብሏል። ሰሜን ምስራቅ ናይጄሪያ ውስጥ ከሚገኝ አንድ ራቅ ያለ ስፍራ የቦኮ ሀራም አማጽያን ናቸው ተብለው የሚጠረጠሩ ታጣቂዎች ወደ መቶ ያህል ሰዎችን ማገታቸው ተነግሯል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ኢራቅ ውስጥ ከአክራሪ ሙስሊሞች ጋር የሚዋጉትን ኩርዶች ለማስታጠቅ በቀረበው ጥያቄ ላይ ተመሳሳይና የተጠናከረ አቋም ለመያዝ ይረዳቸው ዘንድ ዛሬ አርብ አስቸኳይ ስብሰባ ተቀምጠዋል። በጦርነት ለተበታተከችው ምስራቅ ዩክሬን የሚሆን ሰብአዊ እርዳታ ነው ስትል ሩሲያ የላከችውን ቅፍለት የዩክሬን ባለስልጣናት መመርመር መጀመራቸውን አስታወቁ። ሩሲያ በተገንጣዮቹ ይዞታ ስር ወዳለው ክልል ጦር መሳሪያ ለማስገባት የቀየሰችው ዘዴም ሊሆን ይችላል የሚል ስጋት ኪየቭ ውስጥ መኖሩም ተመልክቷል። ክቡራትና ክቡራን አድማጮች የምትከታተሉት በሀያ ሁለትና በሀያ አምስት ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ስርጭት ነው። አሁን ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ ሆነ። የሁለተኛው የዝግጅታችን አጋማሽ የመጀመሪያ ዝግጅት ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ የሆነችበት አፍሪካ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨብቆ ያቀርባል። በኢትዮጵያ ሆስፒታሎች ያለው የመሳሪያዎች እጥረት፣ ዓለም አቀፍ የጤና ድርጅት ያልተፈተነውን የኢቦላ መድኃኒት ለበሽተኞች መሰጠቱን ደገፈ፣ ካናዳ ያልተፈተነውን የኢቦላ ክትባት የማቅረብ እቅድ እንዳላት ገለጸችና ኡጋንዳ ከተመክሮዋ የሰጠችው ምክር የሚሉትን ርዕሶች ነው ዛሬ የምንመለከተው። አንድ ዋሽንግተን ዲሲ ውስጥ የሚገኝ ኤንፒአር በሚል አህጽሮት የሚታወቅ የሬዲዮ ስርጭት ጋዜጠኛ በኢትዮጵያ ስለተመለከተው የጤና ጥበቃ ሁኔታ ጽፏል። ባደረጉት ጥናት መሰረት የኢትዮጵያ የጤና ጥበቃ ስርዓት በጣም እየተሻሻለ ነው። ዓለም አቀፍ ግቦችን እያሟላ ነው። ከዩናይትድ ስቴትስ ሽልማቶች እያገኘ ነው። ዋናው ነገር ደግሞ የህፃናት ሞት ቀንሷል። በወሊድ ወቅት የሚሞቱት የእናቶች ቁጥርም እየቀነሰ ነው። ይህ ሁሉ መልካም ነው፣ ነገር ግን ገና ብዙ ይቀራታል ከእያንዳንዳቸው አስራ ሰባት ልጆች አንዱ አንድ ዓመት ሳይሞላው ይሞታል ከእያንዳንዳቸው አስራ አንድ ልጆች አንዱ ደግሞ አምስት ዓመት ሳይሞላው ያልፋል ጥቁር አንበሳ ሆስፒታል ላይ ያየሁት ግን አስከፊ ነው ይላል ጋዜጠኛው ለዚህ አባባሉ የተሰበረ መስኮት እንዳየ ብዙ በሽተኞች ወደ ሆስፒታሉ ለመግባት ሲሞክሩ ቤተሰቦቻቸው ደግሞ ከሆስፒታሉ ውጭ ባሉ ዛፎች ስር ተሰባስበው ማየቱን ንጽህናም እንደሚጎድለው ያወሳል። እናቶችና ህጻናት በሚታከሙበት ክፍል ሄዶ የጤና ሰራተኞችን ባነጋገረው መሰረት መሰረታዊ የሆኑ የሕክምና መሳሪያዎች እጥረት እንዳለ መገንዘቡን ጠቅሷል። የህጻናት ኦክሲጅን መለኪያ፣ የህጻናት ሚዛን፣ ተርሞሜትሮችና የኤሌክትሪክ መብራት ሲጠፋ የሚያስፈልገው ጀነሬተር እጥረት እንዳለ ለመረዳት መቻሉን የኤንፒአሩ ጋዜጠኛ ይጠቅሳል። ካናዳ ቪኤስቪ ኢቦላ የተባለውን ገና ያልተፈተነና ለሙከራ ያህል የቀረበውን የኢቦላ ክትባት ለምዕራብ አፍሪቃ ለመስጠት እንደምትፈልግ ሲቢሲ የተባለው የካናዳ የሬዲዮና የቴሌቪዥን ስርጭት ድረገጽ ዘግቧል ካናዳ አንድ መቶ አምስት ሺህ የሚሆን የክትባት ዶዜጃ አላት ከሱም አንድ ሺህ የሚሆነውን ለዓለም የጤና ድርጅት የመስጠት እቅድ አላት ይህ ዜና የተሰማው እንዲህ አይነት አስከፊ የኢቦላ በሽታ ችግር ሲከሰት ያልተፈተሹና ለሙከራ ደረጃ የቀረቡትን መድኃኒቶችና ክትባት መጠቀሙ ተገቢ እንደሆነ የባለሙያዎች ቡድን እንዳማከረው ዳብሊውኤችኦ ማለት ዓለም አቀፍ የጤና ድርጅት ካስታወቀ በኋላ ነው ይላል ድረገጹ የካናዳው የህዝብ የጤና አገልግሎት ውሱን የሆነውና ያልተፈተነው መጠኑ ጥቂት የሆነውን ክትባት እንዴት በአገልግሎት ላይ ማዋል እንደሚቻል ለማጤን ከዓለም አቀፍ አጋሮችና ከዓለም አቀፍ የጤና ድርጅት ጋር እንደሚወያይ የአገልግሎቱ ምክትል ኃላፊ ዶክተር ግሪጎሪ ታይለር ገልጸዋል የካናዳ የጤና ጥበቃ ሚኒስትር ሮና አምብሮስ ካናዳ የሙከራውን ክትባት ዓለም አቀፍ ሀብት አድርጋ ስለምታይ ለራሳችን ትንሽ አስቀርተን ከዓለም አቀፍ ማህበረሰብ ጋር እንጋራዋለን ማለታቸውን የሲቢሲ ድረገጽ ጠቁሟል የካናዳ የጤና ጥበቃ ሚኒስቴር ባወጣው መግለጫ ቪኤስቪ ኢቦላ የተባለው ክትባት በእንስሳት ላይ በተደረገው ሙከራ ተስፋ የሚጣልበት ውጤት ያስገኘ ቢሆንም በሰዎች ላይ ተሞክሮ እንደማያውቅ ገልጿል የአለም አቀፍ የጤና ድርጅት የባለሙያዎች ኮሚቴ ያልተፈተነው ክትባት ለኢቦላ በሽተኞች እንዲሰጥ የተስማማው የኢቦላው መዛመት ፍጥነትና ደረጃ ስላሳስበው እንደሆነ የሚኒስቴሩ መስሪያ ቤት ሳያስገነዝብ እንዳላለፈ ሲቢሲ የተባለው የካናዳ የሬዲዮና የቴሌቪዥን ስርጭት ድረገጽ ዘግቧል። ኒውዮርክ ታይምስ ጋዜጣ ደግሞ ሲራ ሊዮን በኢቦላ ላይ የምታካሄደውን ትግል በፋናወጊነት ሲመሩ የነበሩት ሐኪም ራሳቸው ኢቦላ በያዛቸው ወቅት ዓለም አቀፍ ሐኪሞች የሆኑት ባልደረቦቻቸው በሰው ልጅ ላይ ያልተፈተነውን መድኃኒት እንስጣቸው አንስጣቸው በሚል ብዙ ከተነጋገሩ በኋላ መድኃኒቱን በብሔራዊ ጀግና ደረጃ በሚታዩት ሐኪም ላይ ላለመሞከር ወሰኑ። ዶክተር ሼክ ዑመር ካንም ከጥቂት ቀናት በኋላ አረፉ ሲል ዘግቧል። በአሁኑ ወቅት የኢቦላን መዛመት ለመከላከል ሲባል ያልተፈተነው መድኃኒት ጥቅም ላይ እንዲውል የዓለም የጤና ድርጅት ደግፏል። ችግሩ ግን በቂ አቅርቦት አለመኖሩ ነው። ስለሆነም ለማን ነው የሚሰጠው የሚለው ጥያቄ መነሳቱ አልቀረም። በእንደዚህ አይነት የእጥረት ደረጃ ላይ ያለ መድኃኒት ፍትሃዊ በሆነ መንገድ ይከፋፈላል የሚል ፍትሃዊ በሆነ መንገድ ይከፋፈላል የሚል እምነት እንደሌላቸው የዓለም የጤና ድርጅት ረዳት ጠቅላይ ስራ አስኪያጅ ማሪ ፖል ኬኒ አስገንዝበዋል። የላይቤሪያ ፕሬዚደንት ኤለን ጆንሰን ሰልፍ ዝማፕ የተባለውን መድኃኒት ከዩናይትድ ስቴትስ ለማግኘት በመጠየቃቸው የላይቤሪያ መንግስት መድኃኒቱን እንደሚያገኝ አስታውቋል። መድኃኒቱ ሁለት ኢቦላ የያዛቸው ሐኪሞችን ለማከም እንደሚውል የሀገሪቱ መንግሥት ገልጿል። መድኃኒቱ አፍሪቃውያንን በማከም ተግባር ላይ ሲውል ለመጀመሪያ ጊዜ ነው። ሆኖም ከእጥረቱ አንጻር ሲታይ የመጨረሻውም ሊሆን እንደሚችል የኒውዮርክ ታይምስ ጋዜጣ ዘገባ ያወሳል። ክርስቲያን ሳይንስ ሞኒተር ጋዜጣ በበኩሉ እስካሁን ባለው ጊዜ በምዕራብ አፍሪካ ወደ አንድ ሺህ የሚጠጉ ሰዎች በኢቦላ ያለቁ ሲሆን ምስራቅ አፍሪቃን አልነካም። ኡጋንዳን የመሳሰሉት ከ14 ዓመታት በፊት በሽታው ገብቶባቸው የነበሩት ሀገሮች በሽታው ከተከሰተ ለሕሙማኑ ቦታ ለይተው ለማከም የሚችሉበት ስትራቴጂ እንዳዘጋጁ ይገልጻሉ። ኡጋንዳ ከ14 ዓመታት በፊት የገጠማትን የኢቦላ ሕመምን ለመከላከል ያደረገችውን ጥረት መሰረት በማድረግ ትመክራለች። የኡጋንዳ ተሞክሮ በሽታው ቢከሰት ፈጥኖ መንቀሳቀስ እንደሚያስፈልግ ያሳያል፣ ይላል ጽሁፉ። ኡጋንዳ ውስጥ ኢቦላ የያዛቸው ሰዎች መኖራቸው በምርመራ እንደተረጋገጠ መንግስት ወዲያውኑ ከዓለም የጤና ድርጅት፣ ከዩናይትድ ስቴትስ የበሽታ ቁጥጥር ማዕከል እንዲሁም ከዩናይትድ ስቴትስ የበሽታ ቁጥጥር ማዕከል እንዲሁም ዋና ዋና ለጋሾች ጋር ጋዜጣዊ ጉባኤ ጠርቶ ረድኤት ጠየቀ። የኡጋንዳ የጤና ጥበቃ ሚኒስቴርም ወዲያውኑ የሀገሪቱን ሬዲዮ ጣቢያዎች ስለ ኢቦላ በሚገልጹ በኢቦላ ህመም የሞቱ ሰዎች በፕላስቲክ ታሽገው መቀበር እንዳለባቸውና መሰል ምክሮች በያዙ ህዝባዊ መልእክቶች አጥለቀለቀ። በሌላ በኩል ደግሞ መንግስት ከአንድ ሺህ በላይ የሚሆኑ ኢቦላ በገባበት አካባቢ የሚኖሩ የገጠር ነዋሪዎችን ቀጥሮ ከቤት ቤት እየተዘዋወሩ ቤተሰቦቻቸው የደበቋቸው የኢቦላ ሁማንን እየፈለጉ የምክርና የሕክምና አገልግሎት እያቀረቡ እንዴት መቀበር እንዳለባቸውም እያስተማሩ የበሽታውን መዛመት ሊገቱ እንደቻሉ ክርስቲያን ሳይንስ ሞኒተር ጋዜጣ ጠቅሷል። በሽታው ከአንድ ዓመት ገደማ በኋላ ሲገታ የ224 ሰዎች ሕይወት አጥፍቶ ነው የሄደው። ከስድስት ዓመታት በኋላ እንደገና በሽታው ሲገባ 37 ሰዎች ሞቱ። ከሁለት ዓመታት በኋላ ሲመለስ ግን የ17 ሰዎች ሕይወት እንደጠፋ ክርስቲያን ሳይንስ ሞኒተር ጋዜጣ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በድህና ቆዩ ነው። ተከታዩ ዝግጅታችን በወቅታዊ ጉዳዮች ላይ ውይይት ይሆናል። አሉላ ይህንን ውይይት የምትመራው አንተ ነህ። ስለዚህ ወደ አንተ መለሳለሁኝ። እስቲ ወደ ውይይቱ ከመግባታችን በፊት እነማን እንደሆኑ ተወያዮቻችን አስታውሰን ላስታውስ። ሰለሞን አመሰግናለሁ። በኢትዮጵያ ወቅታዊ ርዕሰ ጉዳዮች ላይ እያተኮረው እንዳስተዋወቀው ተከታታይ ውይይት ተሳታፊዎቹ በጎን ላይ ፖለቲካ ተሳታፊነታቸው የሚታወቁት አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ በበርካታ በኢትዮጵያ ታሪክ የማህበረሰብ ህይወትና የፖለቲካ ጉዳዮች ዙሪያ በጻፏቸው ዳጎስ ያሉ መጽሐፍትና ጥናታዊ ጽሁፎቻቸው የሚታወቁት በኦሃዮ ክፍለ ግዛት የሚገኘው የዴይተን ዩኒቨርስቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ ናቸው። ሰለሞን እንደገለጽከው ተከታታይ ውይይታችን ለዛሬም ተከታዩን ይዘው ቀርበዋል። እንግዲህ እንዳልከው ተከታታይ ውይይት ነው። ለወትሮ በዚህ ሰዓት የምናስተላልፈው እሰጥ አገባ ነበረ። ልክ ነው። አሁን የምናስተላልፈው ለዛሬ እና ከዚህ ውይይት ጋር በተያያዘ እሰጥ አገባ ሳይሆን ውይይት መሆኑን ለማስታወስ ነው። ውይይት ነው። ሰለሞን፣ በጣም በጣም አስፈላጊ ጥያቄ ነው ያነሳኸው፣ ነጥብ ነው ያነሳኸው በወቅታዊ ርዕስ ላይ እያተኮረ እንዳስተዋወቅ ነው። ተከታታይ ውይይት ነው። እንዲያውም ምናልባት የመስማት እድል ከነበረ በትላንትና ሁለት አንድ የዘወትር አድማጫችን ክርክር ነው ወይ የታለ ክርክሩ? ሰዎቹ ተቀራራቢና ተመሳሳይ ሀሳብ አላቸው የሚል አስተያየት ሰጥተዋል። አድማጫችን በስልክም በግልም ጠይቀውኝ ያስረድቻቸው ነበረ። በሌላ ጊዜ ስናስተዋውቅም ተከታታይ ውይይት መሆኑን እየገለጽን ነው። ሌሎችንም አድማጮቻችን በመደበኛ ፕሮግራም በዚህ ሰዓት የሚሰሙት ሰጥ አገባ መስሏቸው ሊጠብቁ ይችላሉና ምናልባት የመግቢያ ሙዚቃ ባለፈው ሳምንት ይህ አልመሰለኝም። ለሁሉም ውይይት ነው፣ ውይይት ነው፣ ውይይት ነው። ሰዎቹ በተሳትፏቸውና በጻፏቸው ጽሁፎች ጉድ ምክንያት የተጋበዙ ናቸው። ተከታታይ ውይይቱ ደግሞ ሰፋ ያለ የተለያየ ሀሳብ ያላቸውን ሰዎች እንዲያሳትፍም ተከታታይነቱ የሚቀጥል ነው። ብዙ ርዕሶችን ይዳሳል። ዛሬ አንድ ባለፈው ሳምንት የጀመርነው ነጥብ ላይ ነው የሚያተኩረው። መለስ እያስታውሳለሁ በነገራችን ላይ ብዙ ሰዎች ነው ወደዚህ ከጋበዝ ካይቀር የሚቃረኑ ሀሳቦችን የሚጋጩ ሀሳቦችን ሊስተናገዱ የሚችሉበት መድረክ ነው ማለት ነው። የሚፈለገውም እንደሱ ነው። እንዲያውም ይሄን ፕሮግራም ስንጀምር እንዳስተዋወቅ ነው የመንግስት ባለስልጣናት በተለያየ ደረጃ የሚገኙ የኢትዮጵያ መንግስት አቋም ሊያንጸባርቁ የሚችሉ ሰዎችን ለሶስት ተከታታይ ሳምንታት ይሄ ፕሮግራም እንግዲህ መነሻ ይሆነው በአሁኑ ወቅት በቅርቡ የታሰሩ የፖለቲካ መሪዎችንና ጋዜጠኞችን የኢንተርኔት አምደኞችን ጨምሮ እሱም መነሻ ያደረገ ነው። አሁንም በቅርብ ጊዜም የታሰሩ አሉ። ፕሮግራሙን ከጀመርን በኋላ በዛ ምክንያት እንደመሆኑ በሀገር ውስጥ ያሉ ምናልባት በዚህ ሰዓት የሚከታተሉ የጠየቅናቸው ባለስልጣናት የሚያውቃሉ። በጣም በተደጋጋሚ ሞክረን ለክርክር ፕሮግራሙ ለውይይት ሳይሆን ክርክሩን ፕሮግራም ላይ እንዲሳተፉ የመንግስትን አቋም እንዲያንጸባረቁ ሞክረን ነበር። እንግዲህ አልተሳካለንም። ብዙ ጊዜ ሳይሳካለን ሲቀር እንደምናስታውቀው አልተሳካም። አሁን ግን በተለያየ መድረኮች ላይ የሚጽፉ ሰዎችን የመንግስትን አቋም ፖሊሲዎች፣ የሚደግፍ ሀሳብ ያላቸው ቢሆኑ እንመርጣለን። እነሱን የሚያሳትፍ ተከታታይ ውይይት ከዚህ እነህ ሁለት ሰዎች ከጀመሩት ውይይት በኋላ ይቀጥላልና በእርግጥ ሰፋ ያለ ውይይት እንደሚመጣ ማስታወቅ ነው። እንግዲህ ካነሳንበት እኛው እንዳንጨርሰው ሳምንት እልባት ካደረግንበት አንድ ነጥብ ይነሳል። እስካሁን የተመለከታችሁት አሁን ላሉት ሁኔታዎች ችግሮች ናቸው ያሏቸዋቸውን ነው። ይሄ ምናልባት የወደፊት አቅጣጫውን ለማሻሻል ምን መሆን አለበት የሚለው አካል ተደርጎ ሊወሰድ ይችላል። ከዚህ ቀደም አቶ ጊዜ የተቃዋሚ ፖለቲካ ድርጅቶችን ፓርቲዎችን ድክመት የተመለከትንበት ውይይት ላይ ተሳትፈዋል። የሚፈለገው አይነት ዲሞክራሲያዊ አሰራር በሀገሪቱ እንዲሰፍን በእርግጥ አመራሩ ኃይሉ ያለው መንግስት ዋናው መሆኑ ግልጽ ነው። በአንጻሩ በመንግስት በኩል የሚጠየቀውን ያህል በፖለቲካ ፓርቲዎች በህብረተሰብ በኩልስ ምን መደረግ ነበረበት? ምን አይነት አማራጮች ይታያችኋል? ይህንን ለመመለስ በተለይ በህብረተሰቡ ውስጥ ዴሞክራሲን ሊሸከም የሚችል የማህበረሰብ ካፒታል አለ ወይ የሚለውን ጥያቄ ለማየት የኢትዮጵያን ያለፉት አስር አስራ አምስት ሃያ አመታት ፖለቲካ በተለይ ምርጫ ዘጠና ሰባትን ብናይ ግልጽ በሆነ ሁኔታ የኢትዮጵያ ህዝብ የዲሞክራሲን ስራ ሊሸከም የሚጠቅመውን ሊመርጥ ስህተትም ሊያደርግና ከስህተቱም ተምሮ የሚፈልገውን አቅጣጫ ሊወስድ እንደሚችል በሰላማዊ መንገድ በመከባበር ያሳየበት ሁኔታ እንደነበር ሁላችንም እናስታውሳለን። ነገር ግን ያ የተቀጨው ያንን ውሳኔ እንዲቀጭ ያደረጉት የአቶ መለስን አይነት አምባገነን ቡድኖች የሚወስዱትን ህጋዊ ያልሆነ እርምጃ ሊቀርስ የሚችል ተቋማት አልነበሩም። ምን አይነት ተቋማት? ነጻ ፍርድ ቤት አልነበረም። ነጻ የምርጫ ቦርድ አልነበረም። እንደ ምሳሌ አድርገን ብንወስድ ምናልባት ብዙ ጊዜ ከአሜሪካ ጋር ስናወዳድር ከኢትዮጵያ ጋር ማያያዙ አደገኛ ሊሆን ይችላል። በአስራ ዘጠኝ መቶ ሰባ ሶስት አመተ ምህረት በአውሮፓውያን አሜሪካ ሀገር ተመርጦ የነበረው ፕሬዚደንት ኒክሰን ህጉች የወጠ የወጥ ስራ ስለሰሩ የሁለቱ የአሜሪካ ምክር ቤቶች ፕሬዚደንቱን ከስልጣን ለማውረድ መብታቸውን ተጠቅመው አውርደዋቸዋል። ፍርድ ቤቱ የነበረውን ፕሬዚደንቱ የነበረውን መረጃ የነበረውን ቴፕ ለጠበቆች እንዲሰጥ መወሰን ችሏል። ኢትዮጵያ ውስጥ የነበረው ግን በቅርቡ ደግሞ በአቶ እርሚያስ ለገሰ የተጻፈውን መጽሐፍ ብናየው ፍርድ ቤቱ ራሱ የሚመራው በኢህአዴግ ካድሬዎች ውስጥ ነበረ። ስለዚህ አንዱ ኢንስቲቱሽን ይሄ ነው። ሁለተኛው ደግሞ ዜጎች መብታቸውን ተነስተው እኛ ስንፈጠር እግዚአብሔር በአምሳሉ ስለፈጠረን የሰጠን መብቶች አሉ እነሱን አሳልፈን ለእናንተ አንሰጥም የሚል የነበረው ተነሳሽነት መጠነኛ ነበር። በአሁኑ ሰዓት ግን ያ ተነሳሽነት እጅግ ጨምሮ ከፖለቲካ ድርጅቶች ባሻገር እንደ ዞን ዘጠኝ የመሳሰሉ በጣም ወጣት የሆነው ኢህአዴግ ስልጣን ከያዘ በኋላ የተወለዱ ሰዎች ከህብረተሰቡ ነስተው ነጻነታችንን ማስመለስ አለብን ብለው የሚታገሉበት ኢትዮጵያ ውስጥ ነው ያለ ነው። ስለዚህ እነዚህን ስታየው እነዚህ የሶሻል ካፒታሎች እያደጉ ያለበት ሁኔታ ነው። ሌላው ከዚህ ጋር ምናልባት በጣም አስፈላጊ ሆኖ እንዲያውም በእኔ ግምት ለረዥሙ ተስፋ የሚሰጠ ምንድን ነው የኢትዮጵያ ፖለቲካ ለሀምሳ ስልሳ ዓመት በተማሪዎች እንቅስቃሴ ጀምሮ በተለያዩ የፖለቲካ ድርጅቶች ሲያቀነቀን የነበረው የጨቋኝና የተጨቋኝ ፖለቲካ አስተሳሰብ ሪዮት አለም ቦታውን እያጣ የግለሰቦች ነጻነት ማዕከላዊነት እያገኘና በድርጅቶችም እየተወከለ ከቡድን ወይም ከወል መብት ይልቅ ግለሰቦች ነጻነት፣ እግዚአብሔር የፈጠራቸው የግለሰቦች ነጻነት ማዕከላዊነቱን እያገኘና እየተደራጀ ስለመጣ ይሄ ደግሞ በወጣቶች መካከል በሶሻል ሚዲያ እንደሚታየው ትልቅ ተቀባይነት ማግኘቱ አገራችን ወደማይቀረው ለውጥ ጎዳና እንደምታመራ ይገልጻል ብዬ ነዋም ነው። አቶ ግዛው መልሼ የማነሳቸው ጥያቄዎች አሉ። የማህበረሰብን አቅም መጎልበት ወሳኝነት ና የተከፈተውን እድል መጥበብ ነው አጽንኦት ሰጥተው አቶ ግዛው የተናገሩት። በመጨረሻው ግን ወደዚያ መሄዳችን አይቀርም፣ የዓለም አቀፉ የለውጦች ገጽታ ወደዚያው ይወስደናል ነው ያሉት። ፕሮፌሰር መሳይ እርሶስ ምን ይላሉ? መንግስት ኃላፊነት የሚጠየቀውን ያህል ተቃዋሚ ወገኖች፣ ዜጎች፣ ዴሞክራሲ እንዲመጣ ሁሉም መጫወት የሚገባቸው ሚና የየበኩላቸው ድርሻ አለ ና ምን መደረግ አለበት? የቱ ጋር ጎሏል? እሺ ጥያቄው በጣም አስቸጋሪ ና ውስብስብ ነው። አንዴ መመለስም በጣም ያስቸግራል። ምክንያቱም ብዙ ነገሮች የሚነካ ነው። ለማንኛውም ነገር በአጭሩ ለማስቀመጥ ያህል ዲሞክራሲ ለመስረት ኢትዮጵያ ውስጥ በቂ ሁኔታዎች አሉ ወይ ለሚለው፣ አሁን እንደምንመለከተው ዲሞክራሲ ስናወራ ኢትዮጵያ ውስጥ ቆይተናል። አቤቱ ከፈነዳ ጊዜ ጀምሮ ካለ ዲሞክራሲ ወሬ የለም። ሁሉም የሚፈልገው ነገር ነው። ነገር ግን ሁሉም የሚሰጠው የተለያየ ትርጉም ነው። በተለይም ደግሞ ዲሞክራሲ የምንለው ብዙ ጊዜ ሆኖ የተከሰተው ያው አንድ ክፍል ጥቅም የበላይነት መመስረት ነው። የሱም በላይነት ሲመሰርት ዲሞክራሲ ይለዋል። ረዥም ጊዜ ያው በሶሻሊዝም ስም በህዝቡ ስም ዲሞክራሲ ተወስኖ ከላይ ወደ ታች የሚወድ ነገር ሆኖ ዲሞክራሲ ማለት ይሄ ነው፣ ይህን ስትፈጽሙ ነው የሚል በትዕዛዝ መሰረት ወርዷል። በህዋትም የተለወጠው የአንድ ክፍል መላይነት ማስከበር መሳሪያ ሆኖ በዛ መሰረት ነው እንግዲህ ዲሞክራሲ ምን እንደሆነ የቆመውና ቅድም ግዛው የጠቀሰው ፍርድ ቤት ነጻ አይደለም የምንለው። ለነሱ ነፃ ነው ማለት ለህዋቶች ነፃ ነው፣ ምክንያቱም በራሳቸው ጥቅም ስለሚፈርድላቸው እንደ ነፃ ፍርድ ቤት ነው የሚያዩት። እኛ ደግሞ የሚያፍነነን ስንል በእርግጥም እሱ ነፃ ፍርድ ቤት አይደለም እና ብዙ ያለ መግባባት አለ። እና ዲሞክራሲ ብለን ስላወራን ዲሞክራሲን እንፈልጋለን እውነትም ወይም ደግሞ ልናመጣው እንችላለን በቂ ሀይል አለን የሚለው አነጋገር በጣም የተለያዩ ናቸው። ዲሞክራሲ እንደ ምኞት አስቀምጠኑ ያለ ሁኔታ ግን ያንን ምኞት ተግባራዊ ለማድረግ ወይም እውን ለማድረግ ያለ ሁኔታ በቂ ስላልሆነ ወደ ተቃራኒው ይለወጣል፣ ብዙ ጊዜ ማለት ወደ አምባገነናዊ ስርዓት ይለወጣል እና በብዙ መኘት ሳይሆን በአንድ ዲሞክራሲን አስቀምጠ የሚለው ነው። ብዙ ጊዜ ችግር የሚያመጣው በሂደት ሲሰራ ነው ውጤት ልናመጣ የምንችለው ምክንያቱም ዲሞክራሲ የሚገነባ ነገር ነው። ቅድም ለምሳሌ ብዙ ጊዜ ምንድነው፣ በተፈጥሮ መብቶች አሉን እና እነዛ መብቶች ታፍነዋል፣ ስለዚህ ማስከበር ነው የሚል መብታችንንም አናውቅም። ማወቅ ብቻ እኮ አይደለም ማለት እኔ መብት አለ ይልል እችላለሁ። እውነተኛ መብት ግን የሚኖረው ሌላው ህብረተሰቡ ሲቀበለው ነው። አሁን ያለው ሁኔታ እንደሱ አይደለም። መቀባበር አይደለም ያለው። ያለው የራሴን መብቶች በእኔ በኩል የማያቸው መብቶች እኒ ናቸው ብዬ ሰጠዋለሁ። ያንን መብት የምሰጠው ምንድን ነው ተገዢ ለማድረግ ነው እና ገና የዴሞክራሲ ትግል ውስጥም ገና አልደረስንም ገና አልገባንም ዝም ብለን ብቻ በስሙ ነው የምናወራው እና በተለይ ደግሞ አይታችሁት እንደሆነ በጣም የሚገርመው ኢትዮጵያን እንግዲህ አብዮት የቀሰቀሱትም እዚህ ደረጃ ያደረሱትም ተማሪ ተማሪ ከዩኒቨርሲቲ ግራጁዌት ያደረጉ ዲግሪ ያገኙ ናቸው ነገር ግን ሁሉንም አይተናቸዋል ናቸዋል ስልጣን ላይ ሲወጡ ያሁሉ የሚያወሩት ሙሉ ዜሮ ሆኖ ሁኔታዎች ወደ ሌላ ይለወጣል። ስለዚህ አንድ የተበላሸ ነገር አለ፣ አንድ ያልተስተካከለ ነገር አለ ማለት ነው። እስኪ እነሱን እንመርምር። ፕሮፌሰር መሳይ በቅድሚያ ቅድም ያሏቸው መብትን ማወቅ በራሱ ሊጠበቅልን የምንፈልገውን መብት መብታችን ምንድን ነው ከሚለው ግንዛቤ መብትን እስከ መጠየቅ ድረስ በሂደትም ቢሆን እርሶ ቀደም ብለው እንደ ገለጹት ያ መብት እንዲከበርለት ይሄ የዜግነት መብቴ ነው ሊከበርልኝ ይችላል ብሎ ለመጠየቅ አንድ ሰው እንዲያውቅ የሚያደርገውን ሂደት ከመጀመርም ተቋማቱ እንዲጠናከሩ ከማድረግም ተያይዞ ሊሄድ ይችላልና የትኞቹ መደረግ ይችላሉ? በዚህ ሰዓት በእርግጥ ዜጎች የትኞቹን የበኩላቸውን ድርሻ አዋጥተው እንዲገኙ ማድረግ ይችላሉ? እኔ የሚታየኝ በሁለት ዲሞክራሲ ለማምጣት ሄደን የፖለቲካ ፓርቲዎች የሚውሱን ተናግረው ያላቸውን ፕሮግራም አውቀን ሄደን መምረጥ እና አሸናፊ ሆነው ስልጣን እንዲይዝ ማድረግ ሊሆን በሚሆንበት መሰረት በምናያው ጊዜ ለሌላው ይሄ ላይስማማ ይችላል። ምክንያቱም ምንድን ነው አሁን እነሰው ስልጣን ከያዙ በኋላ የኔንም መብት እንደገና ቢገፉኝ ምንድን ነው ያለኝ መተማመኝ ምክንያቱም ያለ ሁኔታ አፍሪካ ውስጥ እና ኢትዮጵያ ውስጥ በተለይ የመንግስትን ስልጣን የያዘ ሁሉንም በቁጥር ሱር ያደርጋል። ይሄ ስለሚያደርግ ተቃዋሚ የሆነው ክፍል በምንም አመኔታ ሊኖረው አይችልም። አሁን ለምሳሌ በህዋት ላይ ያለው ትልቁ ትልቁ እንትን ነገ በምርጫ ብንሸነፍ ምን ደሚደርስብን ነው ዋና ፍርሃታቸው ይ ነው። በተጠያቂነት የሚመጡትን ነገሮች ለመቀበል ዋስትና የሚሰጥ መሰረት አልተቀመጠም። ይሄ ደግሞ ምን መሰለ በአንድ የሚመጣ አይደለም። እንትኖችን እንደሚሉት ኮንፊደንስ ቢልዲንግ ያስፈልጋል። አብሮ መስናቱን ይጠይቃል። አንዳንድ የሆኑ ውሳኔዎችን አብሮ ማድረግ ይጠይቃል። ከዛ ቀስ በቀስ አሁን የኢትዮጵያ ፍርድ ቤት አሁን ነጻ ብና ከየት ነው ነጻ? የትኛው ዳኛ ነው ነጻ ሆኖ የሚፈርደው? ምንድን ነው አማራጩ? ፕሮፌሰር መሳይ እንዲህ ባለበት ሁኔታ አሁን እንዳሉት የመተማመኑ ሁኔታ በሌለበት ያ እንዲመጣ የሚፈለገው ነጻ የመሆን ገለልተኛ የመሆን ሁኔታ በሌለበት ምንድን ነው ቀዳሚው እርምጃ? ክቡራትና ክቡራን አድማጮች ልዩ የውይይት ፕሮግራሙ ይቀጥላል። በቀደመው ጥያቄ በሚቀጥለው ሳምንት እንመለሳለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የደቡብ ሱዳን የሰላም ንግግር አለመሳካት በእርግጥ አስቆጪ ነው። የደቡብ ሱዳን መሪዎችና ሥልጣናቸውን የሚቀናቀነው ታጣቂው የተቃዋሚ ኃይል የሽግግር መንግሥት ለመመስረትና ውጊያውን ለማቆም የገቡትን ቃል ዳግም አለማክበራቸው ያቺን አዲስ የምሥራቃዊ አፍሪካ ሀገር በከባዱ ከፋፍሏታል። ዩናይትድ ስቴትስና ሸሪኮቿ ኖርዌይና ብሪታንያም ተፋላሚ ወገኖቹ ይህን ችግር በፖለቲካ ድርድር ለመፍታት እስካሁን ማጓተታቸውን ያወግዛሉ። ከዚህ ቀደም የተስማሙባቸው የጊዜ ገደቦች አይከበሩም፣ በተደጋጋሚ ይጣሳሉ። በዚህ መሃል የየዋህ ዜጎች ሕይወት መጥፋት ይቀጥላል። ድርጊቱ ደግሞ አስቆጭና ለደቡብ ሱዳን ህዝብም ስድብ ነው። የደቡብ ሱዳን መንግስትና ተቃዋሚው ኤስፒኤልኤም የብሔራዊ አንድነት የሽግግር መንግስት በ60 ቀናት ጊዜ ውስጥ ለመመስረት ተስማምተው እንደነበር ይታወሳል። ያ የተስማሙበት የጊዜ ሰሌዳ ባለፈው እሁድ ነሐሴ አራት ቀን 2006 ዓ.ም አብቅቷል። የአካባቢው ሀገሮች ነበሩ ያን ስምምነት የሸመገሉት። ሆኖም ከኢጋድ ቡድን ምስጉን ከስድስት ወራት በላይ የሽምግልና ጥረት በኋላም የትኛውም ወገን እስካሁን በሰላሙ ድርድር አልተሳተፈም ወይም ሁሉንም ወገን ሊያሳትፍ ለሚችል ድርድር የምሩን አልተባበረ ሚልና ርዕስ አንቀጹ ሀተታውን ይቀጥላል። በደቡብ ሱዳን የእርስ በርሱ ውጊያ ከተጀመረ ወዲህ ከአንድ ሚሊዮን በላይ ዜጎች ተፈናቅለዋል። ሀገሪቱም በዓለም እጅግ ለከፋው አይነት የምግብ ቀውስ ተጋልጣለች። ይህ በእንዲህ እንዳለ ደግሞ በቅርቡ በማባን ወረዳ ላይ የተካሄደ ጥቃት በትንሹ ለስድስት የሰብአዊ እርዳታ ሠራተኞች ሕይወት መጥፋት ምክንያት ሆኗል። የዋስ ሲቪሎች በጎሳቸው ሳቢያ ሆን ተብሎ ግድያ ሊፈጸምባቸው ይችላል። እነኚህ ግድያዎች ደግሞ ዛሬ በደቡብ ሱዳን በፍርሃት የሚኖሩ በሚሊዮኖች የሚቆጠሩ ዜጎች በከፍተኛ ደረጃ የሚያስፈልጋቸውን ሰብዓዊ እርዳታ ለማቅረብ ከባድ እንቅፋት ሆኗል። ይህ የምግብ ዋስትና ቀውስ የተከሰተው ደግሞ ተፈጥሮ ባስከተለው ድርቅና የውሃ መጥለቅለቅ አደጋ ምክንያት አይደለም፣ ሰው ሠራሽ ነው ችግሩን የፈጠሩት ሁከት ውስጥ መግባቱን የመረጡ ሰዎች ናቸው። የአካባቢው ሀገሮች መንግሥታት ከዚህ ቀደም ያቀረቡት ጥሪ ተፋላሚ ወገኖቹ ሰላም ለማውረድ የገቡትን የጊዜ ገደብ ከተላለፉ መቀጣት አለባቸው የሚል ነው። ኢጋድና የአፍሪካ ኅብረት ናቸው የጊዜ ሰሌዳውን ለማስከበር አሁን በአፋጣኝ ተገቢውን እርምጃ መውሰድ ያለባቸው። ዩናይትድ ስቴትስ የምትቆመው ከደቡብ ሱዳን ሕዝብ ጋር ይሆናል። የቀውሱ መባባስ በመቀጠሉና የረሃብ አደጋው ስጋት እያደገ በመምጣቱ ምክንያትም መንግሥታችን ተጨማሪ 180 ሚሊዮን ዶላር የምግብ እርዳታ ይሰጣል ይልና እርሳን አንቀጹ ሐተታውን ሲያጠቃልል ፕሬዚደንት ሳልቫኪርና ሪክ ማቻር አስፈላጊ የሆነውን የሕዝብ ሥቃይ የመከላከል ኃላፊነታቸውን መወጣት አለባቸው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ዝግጅታችን ለዛሬ ወደ መጠናቀቁ ነው። ከመሰነባበታችን በፊት ለነገ ያለንን ዝግጅት እናሰማችሁ ለቅምሻ የመንግስት ሽግግርን በሚመለከት ለመጀመሪያ ጊዜ ሰላማዊ ትግል መልክ ይዞ ኢትዮጵያ የገባው ወይም የጀመረው በመጀመሪያ በሀይል ሀብት ለዘመን መጀመሪያ ላይ በነበሩት የኢትዮጵያ የመጀመሪያው አቶ ግርማ ሞገስ ናቸው። እየሰማችኋቸው ያላችሁት ሰላማዊ ትግል 101 ወይም ሰላማዊ ትግል ዋን ኦ ዋን በሚል ርዕስ ስለጻፉት መጽሐፍ ካደረግነው ቃለ ምልልስ የተቀነጨበ ነው። ሙሉን ቃለ ምልልስ በነገው ምሽት አዳምጡ። ለዛሬ ስናስተናግዳቸው የቆየ ነው። እኔ ሰሎሞን አባተና አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሱ ጋር በመሆን በዚሁ እንሰናበታለን። የትግርኛው ስርጭት ይቀጥላል። በእኛ በኩል ደህና ደሩ፣ ደህና ደሩም።